አሉላ እንግዲህ ውይይቱን ያሰናዳኸው አንተነህና እስቲ አስተዋውቅ። አመሰግናለሁ ሰለሞን። የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎች አጠቃላዩንም የኢትዮጵያ ፖለቲካ ይዘታ ለመዳሰስ በሚጥርና ኢትዮጵያ እድሎችና ፈተናዎች በሚል የተሰናዳ ተከታታይ ውይይት ነው። እንግዶቹ የራሳቸውን በሚያስተዋውቁበት እንጀመር። ሄኖክ የማነ እባላለሁ። በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ፣ ስቴት ዩኒቨርሲቲ ኦፍ ኒውዮርክ። ጸዳለ ለማ እባላለሁ፣ የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ። መስፍን ነጋሽ እባላለሁ። ብዙ ሰው የሚያቀኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ እሰራለሁ በትርፍ ጊዜ። የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ አመሰግናለሁ ለትውውቁ። በዛሬው ትልቁ ቀዳሚ እርምጃቸው እንደደር ለመሆኑ የዛሬው የጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሹመት ስለ መጪው አስተዳደራቸውም ሆነ ተስፋ ስለተጣለበት ለውጥ ምን ይነግረናል? መስፍን፣ ለእኔ ጠቅላይ ሚኒስትር አብይ በባለ ሲመት ንግግራቸው የተናገሩትን ነገር ወደ ተግባር የሚለውጡ ስለመሆናቸው አሁንም ቢሆን በቂ ማስረጃ በቂ መተማመኛ አልሰጡም ባይ ነኝ። ካቢኔ ሹም ሽር እንደምታስታውሰው ከዚህ በፊትም አቶ ኃይለማርያም ደሳለኝም አንድ ሁለት ጊዜ አድርገዋል መሰለኝ። ከዛ በፊት የነበሩትም ጠቅላይ ሚኒስትር እንዲሁ አድርገዋልና ኢህአዴግ የካቢኔ ሹምሽር በማድረግ በተግባር መሰረታዊ ለውጥ ሲያመጣ ከዚህ በፊት አላየ ነው። እንግዲህ አሁን አቶ አብይ በሰጡን ተስፋ አንፃር አይተን ምናልባት ጊዜ እንስጣቸው ልንል እንችል ይሆናል። ከዛ ውጭ ግን አሁንም ገና ነው። ዛሬ ተሿሚዎቻቸውን ሲያቀርቡ አንድ ሁለት ነገሮች መጀመሪያ ላይ ተናግረው ነበረ። ቀይ መስመር ነው፣ የግዴታ ልታረቧቸው ይገባል ብለው ያጠቅሷቸው ነገሮች አሉ። እነሱ ገንቢ ነገሮች ናቸው። ግን በተጨባጭ ለውጥ አንጻር ግን ከየትኛው ሚኒስትር በምን ያህል ጊዜ ምን እንደሚጠብቁ የተነገረን ነገር የለም። ምናልባት ከሚኒስትሮቻቸው ጋር ይህን ተነጋግረው ሊሆን ይችላል በቀጣዮቹ ቀናትና ሳምንታት እንደሚነግሩት ተስፋ አደርጋለሁኝ። አለበለዚያ ግን ከዚህ በፊት ከነበሩት ሹምሽሮች የተለየ ላይሆን ይችላል እና መጠበቅ አለብን። ለእኔ ብዙ ያስገረመኝ ወይም ያልጠበቅኩት ነገር ብዙ የለም። መልካም ሄኖክ። አመሰግናለሁ አሉላ። የካቢኔ ሽግሽጉ እና ሹመቱ ቢያንስ በተወሰነ ደረጃ በጥንቃቄ የተደረገ ነው የሚመስለው። በአሉታዊ እና በአዎንታዊ ጎኑ መመልከት እንችላለን። በአዎንታዊ ጎኑ ብንጀምር ሶስት ቁልፍ ሊባሉ የሚችሉ የሚኒስትር ቦታዎች ሹመቶች እና ሽግሽጎች ለኦህዲድ ተሰጥተዋል። ለምሳሌ የመከላከያ ሚኒስትርነቱ፣ የጉምሩክና ገቢዎች ባለስልጣን በሚኒስትር ማዕረግ የተሾሙት ግለሰብ፣ ከዛ ጠቅላይ አቃቤ ሕግ ወይም የፍትህ ሚኒስትር የሚሉ አሉ። ግልጽ አልሆነልኝም የትኛው እንደሆነ ብቻ። እሳቸውም ተሸማሚ ከኦህዲድ ናቸው። እንግዲህ ምንድን ነው ይሄ ባሉታዊ ጎኑን እንዲታይ ሊያደርግ የሚችለው ነገር አዲሱ ጠቅላይ ሚኒስትር አሁን ካለባቸው በኢህአዴግ ውስጥ ካለው የእርስ በርስ የፓርቲዎቹ ሽኩቻ አንጻር እና እንግዲህ እስካሁን ድረስም ሲባል የነበረው እውነተኛው ስልጣን አላቸው ወይ የወታደሩ ሰራዊቱን ማዘዝ ይችላሉ ወይ ደህንነቱን ማዘዝ ይችላሉ ወይ የሚለው ከባድ ከባድ ጥያቄ ለመመለስ የሆነች ፍንጭ ሊሰጥ የሚችል ይመስለኛል። እንግዲህ እሳቸውን የሚያምኑትን ሰው እዛ ቦታ ላይ ማስቀመጣቸው ወደፊት እንግዲህ ለሚጠቃቸው ተግዳሮት እና ውሀትን የበላይነት ለመጋፋት ለሚያደርጉት ሙከራና ጥረት ሊያግዛቸው ይችል ይሆናል የሚል አንድ መላመት መስጠት ይቻላል። ምንም የምናውቀው ነገር የለም ስለ አዲሱ የመከላከያ ሚኒስትር፣ እንደ አቶ ሲራጅ ፈጌሳ ሳይሆን አይሆኑም የምናውቀው ነገር የለም ግን በጠቅላይ ሚኒስትር አብይ ስለተሾሙና ለውጥ ያመጣሉ ተብሎ ስለተጠበቀ ከዛ ጋር ተያይዘው ያንን ያደረጉት ሊሆን ይችላል የሚል እምነት አለኝ። የገቢዎችና ጉምሩክም እነዚሁ የኮንትሮባንድ ችግር በጣም አስቸግረውናል የሚል ብዙ ሮሮ እና በአደባባይም የተገለጸ ስሞታ ስለነበረ ከሱ ጋር የተያያዘ ነው። የህወሀት የንግድ ድርጅቶች እና ደጋፊዎች የሆኑ ግለሰቦች በኮንትሮባንድ ንግድ ብዙ ገቢ አሳክተውናል ብዙ ወንጀልም እንዲፈጸም ምክንያት ሆኗል፣ የኮንትሮባንድ ንግዱ የሚለውን እሱን ለማስቀረት ሊሆን ይችላል። የጠቅላይ አቃቤ ህጉም ደግሞ ሀገሪቷ ህግ የበላይነት ለማምጣት ለሚደረገው ጥረት አስተዋጽኦ ሊያደርጉ ይችላሉ። በዛ ኃላፊነት ላይ ሆነው በእውነት ለህግ የበላይነት የሚሰሩ ከሆነ ፈተና ከተለያዩ ወገኖች ቢገጥማቸውም ለመቋቋም ዝግጁ ከሆኑ እና በእርስ በርስ በሚደረገው ፍትጊያም እንግዲህ የለውጥ ሂደቱ ሊጀመር ይችላል ብሎ ማመን ይቻላል። አንዳንድ ሰዎች ምናልባት ቅሬታ ሊያነሱ ይችላሉ። የተባለው ነገር እውነት እንኳን ቢሆን በሙሉ ሶስቱም እነዚህ ቁልፍ ስልጣን ላይ ያሉ ሰዎች ኦሮሞ በመሆናቸው የዘውግ ስብጥር ጥያቄ ከፍተኛ ስጋት መፍጠሩ አይቀርም። በአዎንታዊ ነው የምለው ከለውጥ አንጻር እሳቸው የሚያምኑባቸውን ሰዎች ማስቀመጣቸው የሚፈራውን የሚገጥማቸውን ክክር እና ተጽዕኖ ለመቋቋም ያደረጉት እርምጃ ሊሆን ይችላል። አሉታዊ የምለው በተለይ ደግሞ አጠቃላይ ሹመቱን በተመለከተ የማነሳው ነገር ተሿሚዎቹ ወይም ሽግሽግ ከተደረገባቸው ቦታዎች መካከል ሁለቱ ለምሳሌ የመጀመሪያው አቶ ስራጅ ፈጌሳ ከመከላከያ ሚኒስትርነት ወደ ትራንስፖርት እና መገናኛ ሄደዋል። አቶ ሽፈራው ሽጉጤ ከኢህአዴግ ጽህፈት ቤት ኃላፊነት ወደ ግብርና እና እንስሳት ሀብት ልማት ነው መሰለኝ ሚኒስትር ሆኗል። በጣም ብዙ ጥያቄ ማንሳት ይቻላል። እዚህ ላይ መጀመሪያ ሀሳቡ የነበረው እንደውም ከፓርቲው ውጭ በጣም ብቃት ያላቸው ባለሙያዎች ከውጭ ሀገር ሁሉ ልገው እንደዚህ አይነት በጣም ቁልፍ ቦታዎች ለሀገሪቱ ልማት እና እድገት ወሳኝ የሆኑ ግብርና የመሳሰሉ ሌሎችም ሚኒስትር ቦታዎችን ወስደው እንዲሰሩ ይደረጋል። በዛውም ለውጥ ማስተዋወቅ ይቻላል። ስርዓቱ ያለውን እንግዲህ ቅንነት፣ ሁሉን አቀፍነት ሊያሳይ የሚችልበት እድል የሚሰጠዋል የሚል ግምት ነበረ። እሱ አልሆነም። ሌላው እነዚህ ሰዎች በመጀመሪያ ያ ብቃት ኖሯቸው አይደለም የተሾሙት። ፈራሽ ጉጤ ትምህርት ሚኒስትር መሆን የነበረባቸው ሰው አይመስሉም ከነበራቸው የስራ ልምድ እና ህይወት ታሪክ አንጻር ሆነዋል። እዛም ግን አልቻሉም በሚል ግምት ነው እንግዲህ ያጠቃ ያለው ግንዛቤ እንደዛ ነው። አይገርመኝ ባይችሉ ከተነሱ በኋላ እንደገና ሌላ በጣም ትልቅ ቁልፍ የሀገሪቷ መሰረታዊ የሆነ የኢኮኖሚ ምሰሶ የሆነ የግብርና እና የእንስሳት ልማት ሚኒስትር ማድረግ የሆነ ስላቅ ነገር ነው የሚመስለው። ይሄ ፖለቲካዊ ውሳኔ ነው ብዬ ነው የማስበው። ሽግሽጉ በፓርቲ ውስጥ ካለው አሁንም የእርስ በርስ ፍትጌ አንጻር አንዱን በአንዱ የማቻቻል እና በኩርፊያን ለማስቀረት የተደረገ እርምጃ ነው የሚመስለኝ ምን እንደሚፈጠር አናቅም የሆነ ጭላንጭል ግን አለ። አዲሱ ጠቅላይ ሚኒስትር ስልጣኑን በትክክል በእጃቸው ለማስገባት በተለይ ደግሞ የአቃቤ ሕግን እና የመከላከያ ሚኒስትርን በራሳቸው ሰው ማድረጋቸው ለግጥሚያው እንግዲህ እየተዘጋጁ ነው የሚል ፍንጭ ሊሰጥ ይችላል። በተጨማሪ አንድ ማንሳት ያለብኝ እንግዲህ በጣም ጥሩ ነገር ነው ብዬ ያሰብኩት ካልተሳሳትኩ፣ ሶስት ሴቶች በሚኒስትርነት የተሾሙ ይመስለኛል። እሱ በራሱ በጣም አዎንታዊ ነው። በጣም ሊበረታታ የሚገባው ነገር ነው። በተረፈ ግን ከዚህ በኋላ የሚሆነውን ማየት የግድ ያስፈልገናል። ጸዳለም፣ አንቺም እስኪ እንደ ሄኖክ እና መስፍን ሁሉ የጠቅላይ ሚኒስትር አብይ አህመድን አዲስ አስተዳደር የካቢኔ ሚኒስትሮች ሽግሽግና ሽመት ባጭሩ ገምገሚልን እና ላስተዋወቅ ነውና ብዙ ቀጠሮ ለተያዘለት ሰፊ ውይይታችን እንንደርደር። እሺ፣ አመሰግናለሁ አሉላ። እኔ ትላንትናውን የእሳቸውን ያስተዳደር ሽግሽግ ማስተላለፍ ከፈለጉት መልእክት አንጻር በሶስት የተለያየ አቅጣጫ ነው የምመለከተው። የመጀመሪያው ትዝ ይልህ ከሆነ እሳቸው እንደተመረጡ የኢህአዴግ ስራ አስፈጻሚው እንደመረጣቸው በማግስቱ ሽፈራው ሽጉጤ የጽህፈት ቤቱ ኃላፊ አዲስ ካቢኔት ማዋቀርን አያካትትም የእሳቸው መመረጥ የሚል ለሚዲያ የተናገሩት ነገር ነበር፣ እና ብዙ ሰው ትንሽ ሀሳብ ገብቶት ያዳመጠው ኢንተርቪው ይመስለኛል ይሄ ነገር እና ትንሽ ግራ መጋባት ውስጥ ገብተን ነበረ። እንግዲህ አዲስ ጠቅላይ ሚኒስቴር ተመርጦ የራሳቸውን ካቢኔ ማቋቋም ካልቻሉ ምንድን ነው አዲስ የሚያሰኛቸው ወደሚለው ነገር ገብተናል። እንግዲህ ሰዎችን ያመጡበት ምክንያት አንደኛ ያው ሕገ መንግስቱ በሚፈቅድልኝ መሰረት የራሴን ካቢኔ አቋቁማለሁ የሚለውን መረጃ ለሕዝቡ እንዲደርስ ስለፈለጉ ይመስለኛል። ሁለተኛ ደግሞ ስብጥሩን ስንመለከት ከተለያዩ ድርጅቶች የመጡትን የካቢኔ አባላት ስብጥር ስንመለከት በዚህ ምንድን ነው ማስተላለፍ የፈለጉት መልእክትም ይመስለኝ እንግዲህ እሳቸው ወደ ስልጣን መምጣት ባለፉት አራት ዓመታት የተከናወኑት የህዝባዊ ተቃውሞ ውጤት ናቸው። እሳቸው በመጀመሪያ ደረጃ እና ይሄ የህዝብ ተቃውሞ ደግሞ እያደር ምን ወደሚለው መጥቷል፣ የህወሀትን የበላይነት አለመቀበል። ሁለተኛው ማስተላለፍ የፈለጉት የካቢኔ አባላታቸውን ስብቅር ስትመለከት ይሄ የህወሀት የበላይነትን የሚለውን ለመቀነስ ዝግጅት ያደረጉበት የካቢኔት ሽግሽግ ይመስለኛል። ሶስተኛው መልእክት በዚህ ማስተላለፍ የፈለጉት የተሻሉ ሰዎችን ወደሚያስፈልጉበት ቦታ የማስቀመጥ መልዕክት ማስተላለፍ የፈለጉ ይመስለኛል። ለምሳሌ የገቢዎችና ጉምሩክን ዋና አስተዳዳሪ ከኦሮሚያ ክልል ወስደው እዛ ያስቀመጧቸው አቶ ዑመር በኦሮሚያ ክልል በሚሰሩት በጣም ጠንካራ ሰው እንደሆኑ ብዙ ሰው የሚቀበላቸው ናቸው እና ያንን ችሎታ ባላቸው ሰዎች ካቢኔን አስተካክያለሁ የሚለውን እነዚህ ሶስቱን መልእክቶች ለማስተላለፍ ቆርጠው የተነሱበት እርምጃ ይመስለኛል። ነገር ግን ይህን ባደረጉበት ጊዜ ራሳቸውንም አጣብቅኝ ውስጥ የከተቱበት ሁኔታ ነው የሚታየኝ። እስኪ በምሳሌ አስረጀን። እሺ፣ ለምሳሌ ይሄ ሽግሽግ በአሁኑ ሰዓት በሀገሪቷ ላይ ያለው የአስቸኳይ ጊዜ አዋጅ ከዚህ በፊት የሚመሩት በኮማንድ ፖስቱ ስር የነበሩት ሰባቱ ሰዎች ከሰባቱ አሁን አራቱ የኦህዴድ ተወካዮች ሆነዋል። ያ ማለት ምንድን ነው? ኦህዴድ የአስቸኳይ ጊዜ አዋጁን በአሁን ሰዓት በሱ እጅ ነው ያለው ማለት ነው። ቅዱን ማንሳት ወይም ደግሞ አስቸኳይ ጊዜ አዋጁ እንዲሰረዝ ለማድረግ በኦህዴድ ላይ ትልቅ ኃላፊነት ነው የተጣለው እና ይሄ ነገር አጣብቅኝ ውስጥ ነው የሚከታቸው። ከሰባቱ ሰዎች አራቱ የኦህዴድ ሆነው ይሄ አስቸኳይ ጊዜ አዋጅ በተለይ በኦህዴድ በኩል ከባድ ተቃውሞ የገጠመው አካሄድ ስለነበረ እስከ መቼ ሊያስቀምጡት ይችላሉ? ይሄ በራሳቸው ላይ ትልቅ ኃላፊነትን የጣሉ ነው የሚመስለኝ። ሌላው አጣብቂኝ ደግሞ ያው ምንም እንኳን ስብጥሩ የተለያየ ይሁን እንጂ የሰዎቹን የስራ ሁኔታ ከዚህ በፊት ስትመለከት ከየትም የመጡ አይደሉም። እርግጥ ነው አስሩ አዳዲስ ናቸው። ስድስቱ ከነባር መስሪያ ቤት ወደ ነባር ሚኒስቴር መስሪያ ቤት የተዘዋወሩ ናቸው ከነበሩት ውስጥ። ነገር ግን አዳዲስ የምትላቸው ሰዎች ራሱ ከዚህ በፊት በኢህአዴግ መዋቅር ውስጥ የሚታወቁ በኢህአዴግ፣ አዎ የሚታወቁ ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። ስለዚህ አዲስ ፊት የሚባል ነገር የለም ለነሱ ስራው አዲስ ሊሆን ይችላል እንጂ እነዚህ ሰዎች የኢህአዴግ ውጤቶች፣ የኢህአዴግ አስፈጻሚዎች፣ በተለያየ ደረጃ ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። ምን አጣብቅኝ ውስጥ ከተዋቸዋል። ዞሮ ዞሮ ኢህአዴግን ነው ሪሳይክል ያደረጉት መልሰው ኢህአዴግን ነው የባወዙት እና ይሄ አጣብቅኝ ነው። ይሄ እንግዲህ ሊሆን የቻለበት ምክንያቱም ኢህአዴግ በሀያ ሰባት አመታት ውስጥ የተሻሉ ሰዎችን ከምህዳር ያስወገደበት አሰራር ነው ሲከተል የነበረው በፖለቲካም ደረጃ ይሁን በኢንተሌክቹዋል ደረጃ በምንም ይሁን በምን ኢህአዴግ እነዚህ ሰዎች ከገበያ ያስወጣበት ነው። ስለዚህ ኬት ማምጣት ይችላሉ? ተአምር ሊሰራ የሚችል ካቢኔ መበወዝ አይችሉም። ዞሮ ዞሮ ኢህአዴግን ነው መበወዝ የሚችሉት እና እንደዚህ አይነት መምታታት የነበረበት ነው። ያም ሆኖ ግን ቁርጠኝነታቸውንም የገለጹበት ነበረ። ለምሳሌ ሙስና ላይ የተናገሩት ቀይ መስመር መሻገር አይቻልም ብለው የተናገሩት አለ ፓርላማ። አስፈጻሚነታቸው ምን ያህል ሊሆን እንደሚችል እያደር የምናየው ነው ማለት ነው። ትናንትናውን የካቢኔ ድወዛ በእንደዚህ መልኩ ነው የምመለከተው። መልካም። የካቢኔ ሽግሽጉንና ሹመቱን በተመለከተ የየበኩላችሁን አስተያየት አቅርባችኋል። እስኪ ወደ ዋናው ቀደም ብለን ወደ አስተዋወቅ ነው ያለፉትን ሁለት ሳምንታት ክንዋኔዎቻቸውንና የወደፊቱንም መጪ ሁኔታ ወደምንቃኝበት ውይይት እንዝለቅ።